የኤርትራ ወታደሮች ልክ የዛሬ ሶስት ወር አክሱም ውስጥ በመቶዎች በሚቆጠሩ ሲቪሎች ላይ የጭፍጨፋ አድራጎት መፈጸማቸውን ይህም በሰብአዊ ፍጡር ላይ እንደ ተፈጸመው ወንጀል የሚቆጠር መሆኑን ዓለም አቀፉ የሰብአዊ መብቶች ተሟጋች ቡድን አምነስቲ ኢንተርናሽናል አመልክቷል። ቡድኑ ትናንት ሌሊት ይፋ ባደረገው ሪፖርት ከህዳር አስር እስከ ህዳር ሀያ ሁለት ሺህ አስራ ሶስት አመተ ምህረት በነበሩት ቀናት ውስጥ በአክሱም ከተማና ነዋሪዎቿ ላይ የቦምብ ድብደባን መደዳ ግድያን፣ የአካል ጉዳትና ዘረፋን ጨምሮ ከባድ የመብቶች ጥሰቶችን ፈጽመዋል ብሏል። በተለይ ህዳር 19ና ህዳር 20 2013 ዓ ም በነበሩት 24 ሰዓታት ውስጥ በመቶዎች የሚቆጠሩ ሰዎች በወል መገደላቸውን አምነስቲ የእማኞቹን ቃል ጠቅሶ አመልክቷል። የኤርትራ መንግሥት የአምነስቲ ኢንተርናሽናልን ክስ ፈጽሞ እንደማይቀበል አስታውቋል። የኢትዮጵያ መንግሥት ለሰብአዊ መብቶች መከበር ያለውን ቁርጠኛነት ገልጾ በገለልተኛ አካል የተጣራ ሪፖርት ብቻ እንደሚቀበል አስታውቋል። አምነስቲ ያወጣውን ሪፖርት በተመለከተ የድርጅቱን የአፍሪካ ቀንድ አጥኚ አቶ ፍስሐ ተክሊንና የኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ዲና ሙፍቲን ያነጋገረችው ጽዮን ግርማ ተከታዩን አጠናቅራለች። አምነስቲ ኢንተርናሽናል ባወጣው በዚህ ሪፖርት በኢትዮጵያ ትግራይ ክልል በሰሜናዊቷ አክሱም ከተማ በመዋጋት ላይ የነበሩ የኤርትራ ወታደ ወታደሮች በመቶዎች የሚቆጠሩ ያልታጠቁ ሲቪሎችን ስልታዊ በሆነ መንገድ በጎዳናዎች ላይ መግደላቸውን እና በህዳር 19ና 20 2013 ዓመተ ምህረት ደግሞ ቤት ለቤት እየዞሩ ወንዶችን ለይተው በማውጣት ጭፍጨፋ መፈጸማቸውን ይገልጻል። ለደህንነቷ ተብሎ ስሟ የተቀየረች አንድ ነዋሪ ሁኔታውን ለአምነስቲ ስትናገር በአንድ መኖሪያ ቤት ላይ በተጣለ ከባድ መሳሪያ እናት፣ አባት፣ ወንድም እህትና የቤት ሰራተኛቸው አንድ ላይ ሲገደሉ ባይናቻለሁ ብላለች። አምነስቲ በአክሱም ከተማ ለ11 ቀናት በተፈጸሙ የመብቶች ጥሰት ላይ ምርመራ ያደረገ መሆኑን የተናገሩት የድርጅቱ የአፍሪካ ቀንድ አጥኒ አቶ ፍስሐ ተክሌ የምርመራውን ግኝት ያስረዳሉ። አክሱምን ለመያዝ በተደረገው ጦርነት ከባድ መሳሪያዎች በተለያዩ ቦታዎች ላይ ያርፉ እንደነበሩና በዛም የሞቱ ሰላማዊ ሰዎች እንደነበሩ ያረፉባቸው የነበሩ ቦታዎች ነው። በሰላማዊ ሰዎች መኖሪያ የነበሩ ሆቴሎች፣ የንግድ ቦታዎች፣ መኖሪያ ቤቶች ላይ እንዳረፉ እና ሰዎች ላይ ጉዳት እንዳደረሱ አይተናል። ቀጥሎ ደግሞ አክሱም በዛ ዕለት ማታ ከተያዘች በኋላ የኢትዮጵያና የኤርትራ ሰራዊት አባላቶች ናቸው ወደ ከተማው የገቡት። ከዛ በኋላ ደግሞ በተከታታይ ባሉት ቀናት ከፍተኛ ዘረፋ፣ ንብረት ማጥፋት እንደተፈጸመ እንዲሁም ህውሀት ደጋፊ ነው ወይም ደግሞ የህውሀት አባል ነው ብሎ የተጠረጠሩ ሰዎችን ከህግ ውጭ መግደል ያለ ፍርድ ቤት ትዕዛዝ መግደል እንደነበረ አግኝተናል። በኢትዮጵያ በሚገኘው የኢትዮጵያ መከላከያ ሰራዊት የሰሜን እዝ ላይ የህወሀት ታጣቂ ሀይሎች ጥቃት ከፈጸሙ በኋላ የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ጥቃቱ መፈጸሙን በመግለጽ ጥቅምት ሀያ አራት ሁለት ሺህ አስራ ሶስት አመተ ምህረት ጦርነቱን በይፋ ማስጀመራቸውን አምነስቲ ጠቁሞ ህዳር አስር ቀን ቀን የመከላከያ ሰራዊቱ አክሱም ከተማን የተቆጣጠረው ከኤርትራ ሰራዊት ጋር በጋራ ሆኖ ነው ብለዋል። ከተማ የገቡት አንድ ላይ ሆኖ ነው የገቡት። ከዛ በኋላ ግን ከለሳምንት በሚቆጠር ጊዜ ኢትዮጵያ ወታደሮች ከተማ ውስጥ እንዳልነበሩና ሙሉ ለሙሉ ተቆጣጥረዋት የነበሩት የኤርትራ ወታደሮች እንደነበሩ ነው የሚያሳየው። በነበሩት ግድያዎችም ደግሞ በተለይ እስከ አስራ ዘጠኝ በነበሩት ግድያዎች ላይ የኤርትራ ወታደሮች ነበሩ። ሰዎችን ሲይዙ እና ሲገሉ ነበረም። እነዚህ በሞተር የሚሄዱ ሰዎች ሞባይላቸውን እያዩ ምሳሌ የሽርጥ አይነት የህወሀት ወታደሮች የሚጠቀሙበት አይነት የሽርጥ አምስታር ና እንገት ላይ የምትደረገው ወይም የወታደር ልብስ የሚመስል ነገር ካሉ እንደዚህ ሰዎችን የመግደል ነገር የነበረና በዋነኝነት እነዚህን የፈጸሙት የኤርትራ ወታደሮች እንደሆኑ ነው ድርጅቱ። በአክሱም ከተማ በተጠቀሱት ቀናት የተገደሉ በስም የለያቸው ሟቾች ቁጥር ከሁለት መቶ በላይ እንደሆነ ገልጾ በአይን እማኞቹ መረጃ መሰረት ቁጥሩ ከዚያ ሊበልጥ እንደሚችል አመላክቷል። ይህንን ሪፖርት ለማውጣት የመረጃ ግብዓታቸው የአይን እማኞች የምስክርነት ቃል፣ የሳተላይት ምስሎች እና የቪዲዮ ማስረጃዎች መሆናቸውን ይናገራሉ። ወደ አርባ አንድ የአይን ምስክሮችን አና ይመሰከረናል በሱዳን የተሰደዱ ውስጥ እና ኢትዮጵያ ውስጥ አክሱም ላይ አሁንም ያሉ ሰዎችን ስልክ በተመለሰበት ጊዜ ላይ ማናገር ችለናል። ከዛ በተጨማሪ ደግሞ የሳተላይት ኢሜጆችን እንደዚሁ መርምረናል እና እንደዚህ አይነት ሜቶዶሎጂዎችን ተጠቅመናል። አክሱም ከተማ ላይ የተጠቀሟቸው የሳተላይት መረጃዎች የሚያሳዩት ምን እንደሆነም አቶ ፍስሐ ያስረዳሉ። በአክሱም ከተማ ላይ የሰላማዊ ሰዎች መጠቀሚያ ቦታዎች ላይ በከባድ መሳሪያ የደረሱ ጉዳቶች፣ የዘረፋ ምልክቶች፣ የተዘረከረ ቁቃዎች የሚታዩባቸው ቦታዎች አሉ። እንዲሁም ደግሞ በተወሰኑ የአክሱም ውስጥ ባሉ ቤተክርስቲያን መቃብር ቦታዎች ላይ ተለቅም ያሉ አነስም ያሉ የመቃብር ቦታዎች አዲስ የመቃብር ቦታዎች በዛ ቀን ላይ መታየታቸውን ያሳያሉ። በተለይ አርባዕቱ እንስሳ የሚባለው ቤተክርስቲያን ከአክሱም ጽዮን ማርያም አጠገብ ያለ ቤተክርስቲያን ነው እና በመረጃችን መሰረት ብዙ ሰዎች የተቀበሩት እዛ ነው። ሌላው ደግሞ አረጋዊ ቤተክርስቲያን ከአክሱም ወደ አድዋ መውጫው አካባቢ ወደ ደቡብ ያለ አንድ ቤተክርስቲያን አለ እዛ እንደተቀበሩ የሚያሳዩ ናቸው የሳተላይት ምስሎቹ ማለት ነው። ከፍተኛ ጭፍጨፋ የተፈጸመው በህዳር አስራ ዘጠኝ ና ሀያ መሆኑን የጠቀሰው አምነስቲ መነሻ ምክንያቱ ቁጥራቸው አነስተኛ የሆኑ የህወሓት ተዋጊዎች በአክሱም አቅራቢያ በምትገኝ ቦታ ላይ በሰፈሩ የኤርትራ ወታደሮች ላይ ለሰነዘሩት ጥቃት የተወሰደ የበቀል እርምጃ መሆኑን ሪፖርቱ ያሳያል። አቶ ፍስሐ ይህንን የመግለጫውን ክፍል ሲያብራሩ አክሱም ማርያም ቤተክርስቲያን አጠገብ ያለ አንድ ከፍተኛ ቦታ አለ። ማይኮሆ የሚባል ከፍ ያለ ቦታ አለ። እዛ ላይ የሰፈሩ የኤርትራ ወታደሮች ነበሩ። እነሱ ላይ ጥቃት ተፈጽሞባቸው ነበረ፣ ጠዋት ወደ ሶስት ሰዓት ላይ በኢትዮጵያ ቆጣጠር የቲፒኤልኤፍ ተዋጊዎች እንደሆኑ ነው ምስክሮች የተናገሩት። ቁጥራቸው ብዙ አይደለም፣ ምናልባት ከሀምሳ እስከ ሰማንያ የሚሆን አነስተኛ ቁጥር ያላቸው ናቸው የተዋጉት። የከተማ ነዋሪዎች በወቅቱ ያንን ግጭት አብረው ተሳትፈዋል። ሁሉም ባይሆን ደስተኛ ያልሆኑ በነበረው እንግዲህ ያም በነበረው ሁኔታ ደስተኛ ያልሆኑ የከተማ ወጣቶች ይህ ግጭት ሲካሄድ ለህወሀት ታጋዮች ምግብ የማቅረብ እና ድንጋይና ዱላ ይዞ እነሱን ሰፖርት የማድረግ ነገር ነበረ። ከዋናዎቹ ተዋጊዎች ከመሳሪያ ከያዙ በተጨማሪ ከተማ ደግሞ ያለውን ዱላና ምግብ በማቅረብም ተሳትፎ ነበረ። በተወሰነ ደረጃ ከተወሰነ ጊዜ ጦርነቱ ወይም ግጭቱ ከቆየ በኋላ ወደ ከሰዓት ላይ የኤርትራ ወታደሮች ተጨማሪ ኃይል መጣላቸው ታንክንም ጭምር የያዘ ወደ አቅጣጫ ላይ መጣው እና ያ ሀይል በሚመጣበት ጊዜ በቃ ሰውን ሁሉ እየገደለ ነው የመጣው። በወቅቱ እነዚህ የገቡት ታንኮች እራሳቸው ከተማው ላይ የተኩሱ እንደነበር፣ ከተማው ውስጥ ከባድ መሳሪያ ይተኩሱ እንደነበር ነው። ተኩስ ልውውጡ ከተካሄደ በኋላ እና እየተካሄደ እያለ በወቅቱ አካባቢ ላይ የነበሩ የከተማ ወጣቶች በመቶዎች የሚቆጠሩ ሰዎች ተገድለዋል። ከዚያም በህወት ተዋጊዎችና በኤርትራ ወታደሮች መካከል ይካሄድ የነበረው ውጊያ ከተጠናቀቀ በኋላ የኤርትራ ወታደሮች ከተማውን ተቆጣጥረው ሰላማዊ ሰዎችን በአሰቃቂ ሁኔታ መጨፍጨፋቸውን የአምነስቲ ሪፖርት ያሳያል። ቤት ለቤት እየሄዱ የኤርትራ ወታደሮች ያገኙትን ወንድ በሙሉ ከአስራ አራት አስራ አምስት ዓመት ጀምሮ ያሉ ሰው ወንዶችን እስከ ሽማግሌ ድረስ የሆኑ ሰዎችን ያገኙትን ወንዶች በሙሉ መግደላቸውን በዋነኝነት ማለት ነው። የተወሰኑ ሴቶችም እንደተገደሉ ያሳያል። ያ ግድያ በሚቀጥለው ቀንም እስከ ጠዋት እንደቀጠለ እንደዚሁ መረጃችን የሚያሳየው ቤት ለቤት በሚሄዱበት ጊዜ በመግደል ብቻ አይደለም፣ አስከሬኖቻቸውን ጎትቶ መንገድ ላይ ይመጣል። በቤት ውስጥ ያገኙትን ንብረት በተለይ እንደ ወርቅ፣ ምግብ ምናምን የመሳሰሉ ነገሮችን መዝረፍ ወይም ማበላሸት እያደረጉ ነበር። እንዲሁም በህዳር ሀያ ላይ ሌላው የተፈጠረው ነገር የከተማ ወጣቶችን በመቶዎች የሚቆጠሩ ወጣቶችን ያገኟቸውን በአርባ በሀምሳ እየሰበሰቡ በተለያዩ ቦታዎች ላይ ጫማቸውን አስወልቀው በመሰብሰብ ኪሳቸው ውስጥ ያለውን ንብረት ገንዘብ ወርቅ የመሳሰሉትን ወስደው ቀኑ ሙሉ ከኋሏቸው በኋላ መጨረሻ ላይ የኤርትራ ወታደሮች አስጠንቅቀው እንደለቀቋቸው ነው የሚያሳየው ከቆሰሉ በኋላ በህክምና እጥረት ህይወታቸው ያለፈ እንዳሉ እማኞች ለአምነስቲ ተናግረዋል አንድ እማኝ ቁርጭምጭሚቱን የተመታው ጓደኛው ህይወቱ ያለፈው በህክምና እጥረት ነው ብሎ ያምናል። ሌላው ደግሞ በአንድ ጥይት ሆዱን በመመታቱ ህይወቱ ያለፈው ጓደኛውን ሲያስታውስ የህክምና እርዳታ ቢያገኝ ኖሮ ምናልባት ሊተርፍ ይችል ነበር ብሏል። አምነስቲ በዚህ ሪፖርቱ ያካተተውና በእለቱ በቦታው ለነበሩ ሰዎች እጅግ አስቸጋሪ የነበረው የተገደሉትን ሰዎች አስክሬን ሰብስቦ መቅበር እንደነበር ገልጿል። ህዳር ሀያ ከሰዓት በኋላ በአካባቢው ሽማግሌዎችና በኢትዮጵያ ወታደሮች ጣልቃ ገብነት አስክሬን ሰብስቦ ለመቅበር ፈቃድ ማግኘታቸውን በሪፖርቱ ላይ ተገልጿል። አቶ ፍሰሃ አስክሬን በማሰባሰብ ና በመቅበር ላይ የተሳተፉ እማኞችን ቃል ጠቅሰው ይህንን ሁኔታ ሲያስረዱ በዚህ ሁለት ቀናት የተገደሉ ሰዎች እንዳይቀበሩ ተከልክሎ ነበር። ለአርባ ስምንት ሰዓት ያህል ቤተሰብ ለማቅበር በሚወጣበት ጊዜ ይተኩሱ ነበር የኤርትራ ወታደሮች። ስለዚህ ማንሳት ያልቻሉ ነዛ ለሁለት ቀናት በዛ ምክንያት እንግዲህ ሁለት ቀን መንገድ ላይ ቆየ አስከሬ ነበረ። በሰላሳ በማርያም ቀን ነው መቅበር የተፈቀደው። ስለዚህ አካባቢው ነዋሪ በጣም ብዙ አስከሬ ስለነበረ መለየትም ማይቻሉ ነበሩ ምክንያቱም ኢትዮጵያውያን የሞቱት ሰዎች ማነታቸው የማይታወቁ ሰዎች ነበሩ። እነዚህ ሁሉም ተነስቶ ነው አስከሬዎቹን የመሰብሰብ ስራ። በተለይ መጋሪ ነበር የሚጠቀሙት የአህያ ጋሪ የሚባለው አለ ተለቅ ያለው፣ በሱ እየተጠቀሙ ነበር አስከሬኖቹን ሲሰበሰቡ የነበሩት ከዋናው መንገድ ላይ ባየ ውስጥ ካሉ መጋቢ መንገዶች ላይ በተለያዩ ቦታዎች፣ በተለይ ሚካኤል አካባቢ። ዋናው መንገድ ቻይና መንገድ የሚባለው ማለት ነው። ዋናው መንገድ ከሽሬ ወደ አድዋ ሄደው አክሱምን ሰንጥቆ ያልፈው መንገድ አለ። አክሱም ሲሆን ቤተክርስቲያን አካባቢ ዜሮ ሶስት ሁለት እና ዜሮ ሶስት የሚባሉ ሰፈሮች አሉ። ሳቢያ የሚባለው መናሀሪያና አካባቢ ያሉ ሰፈሮች ከዛ ሁሉ እያነሱ ወደሚቀርባቸው ቤተክርስቲያን እየሰበሰቡ ነው ሄዱት። በሚሰበሰቡበት ጊዜ እንግዲህ ልጆቻቸው ያልመጡ እናቶች፣ የቤተሰብ አባላት ልጆቻቸውን እየፈለጉ ከተሰበሰቡት አስከሬን ላይ ከተጣሉት አስከሬን ላይ እያደረጉ ነበረ። ከፍተኛ ሐዘን እንደነበር ነው የሚያሳየው በወቅቱ። ከዛ በኋላ እንግዲህ ወደሚቀርባቸው ቤተክርስቲያኖች ነው የቀበሩት ብዙዎቹ። በዛ ላይ የተሳተፉ ሰዎች እንደሚሉት በጣም ከብዷቸው እንደነበረ። ምክንያቱም አስክሬን ያን ያህል ሲቆይ የመሽተትም የመፈራረስም ምልክት ሊኖረው ይችላል እና በጣም አሰቃቂ የህይወት ልምድ እንደነበረ ነው የሚናገሩት። በዚህ አስክሬን በመሰብሰብና በመቅበር ሂደት የተሳተፉ ነዋሪዎች ቃል በሪፖርቱ ላይ የተጠቀሰ ሲሆን እጅግ አስቸጋሪና አስጨናቂ ቀናት ማሳለፋቸውን ገልጸዋል። አስክሬኖቹን በሚሰበስቡበት ወቅትም በፍርሀት ውስጥ ሆነው ራሳቸውን ከኤርትራውያን ወታደሮች ይደብቁ እንደነበር ተናግረዋል። ኤርትራውያን ወታደሮቹን በአለባበሳቸውና በሚጠቀሙት ቋንቋ እንደለዩዋቸውም የአክሱም ከተማ የአምነስቲ እማኞችን ጠቅሰው አቶ ፍስሀ ይናገራሉ። እንዴት ለዩቸው ሲባል፣ ያው የኤርትራ ወታደሮችም የሚለዩባቸው የተለያዩ ምልክቶች ያላቸው አንደኛው ዩኒፎርም ነው። ግን አንዳንዴ ዩኒፎርምም ይቀይራሉ። ዩኒፎርም የሚቀይሩ ብዙ ጊዜ የኤርትራ ወታደሮች የሚጠቀሙበት ኮንጎ ጫማ አለ፣ ከፕላስቲክ የሚሰራው ክፍት ጫማ፣ እሱን ነው የሚያደርጉት። ከላይ የኢትዮጵያ ሰራዊት ዩኒፎርም ቢመስልም፣ ጫማቸው ግን ያቺን ኮንጎ ነው የሚያደርጉት። ከዛ በተጨማሪ ደግሞ ትግርኛቸውም ከኢትዮጵያ ትግርኛም ይለያል፣ ከኤርትራም ትግርኛም ትንሽ ለየት ይላል። ትግረ የሚለው ትግርኛ ሳይሆን ትግረም ይባላል። ኤርትራ ውስጥ ብቻ የሚነገር ትግርኛ ትንሽ ለየት ያለ አነጋገር፣ ኤርትራ አካባቢ የሚነገር በምዕራብ አካባቢ ይነገራል። ብዙዎቹን እነሱን ነው የሚናገሩት ነው ፊታቸው ላይ ያለው ምልክትም አለ። የሆነ ጠባሳ ነገር አለች። በሁለቱም አይኖቻቸው አጠገብ ሚሰራት ነገር አለች። እና ብዙዎቹን እነዚህን ጭፍጨፋዎች እና ግድያዎች ምፈስቡት እነዛ እንደነበሩ እነዚህ የኤርትራ ወታደሮች እንደነበሩ ነው ያለን መረጃ። በሌላ በኩል የአሜሪካ ድምጽ የትግረኛ ቋንቋ አገልግሎት ከአንድ ወር በፊት በስልክ ያነጋገራቸውና አባትና ወንድማቸውን ጨምሮ አራት ቤተሰብ እንደተገደለባቸው የገለጹት አቶ ጉዑሽ ልሳን ወርቅ የተባሉ የአይንማኝ ተከታዩን ብለው ነበር። ጉኡሽ ልሳነ ወርቅ ይባላሉ ያጣሁት አባቴን ነው ንሳነ ወርቅ ያሱ ይባላል እድሜው ሰባ ስምንት ዓመት ነበረ። ሁለተኛው የተገደለብኝ ወንድሜ ነው፣ ቢንያም ይባላል እድሜው 17 ነው። ሦስተኛው የእህቴ ባለቤት ሲሆን ስሙ መምህር ግርማይ ተክላይ ይባላል እድሜው 35 ነበረ። አራተኛው የአክስቴ ልጅ ብርሃነ ወላይ ነው፣ እድሜው 23 ነበረ። አባቴ፣ ወንድሜና የእህቴ ባለቤታችን ውስጥ ነበሩ። አጋጣሚ ሆኖ እህቴ ከወለደች አራት ቀኗ ነበረ። ሁሉም ቤት ውስጥ ቁጭ ብለው እየተጫወቱ ባለበት ሰዓት ነው የገድሏቸው የኤርትራ ወታደሮች። ሁሉንም ጨርሰዋቸዋል። አምነስቲ ይህንን ሪፖርቱን ይፋ ከማድረጉ በፊት የኢትዮጵያ መንግስትን ምላሽ ለማካተት ለውጭ ጉዳይ ምክትል ሚኒስትር እና የአስቸኳይ ጊዜ ግብረ ኃይል የመረጃ ፍሰት ቃል አቀባይ አምባሳደር ሬድዋን ሁሴን ጥያቄ ማቅረቡን፣ ነገር ግን ምንም ምላሽ አለማግኘቱን አስታውቋል። አምነስቲ ከዚህ ቀደም የሰብአዊ መብቶች ጥሰቶችን ሪፖርት ሲያወጣ የሚያስቀምጠው ምክረ ሀሳብ በገለልተኛ አካል ተጣርቶ ጥቃት የደረሰባቸው እንዲካሱ ጥፋቱን የፈጸሙትም እንዲቀጡ እንደሚጠይቅ አስታውሶ፣ ነገር ግን አሁን በኢትዮጵያ በሰላማዊ ሰዎች ላይ የሚፈጸሙ ጥቃቶች እየጨመሩ በመምጣታቸው ምክንያት እንደዚህ ያሉ ምክረ ሀሳቦች ብዙም ውጤታማ እንዳልሆኑ ድርጅቱ በመረዳቱ ለዚህ ሪፖርት የሰጠው ምክረ ሀሳብ በተባበሩት መንግስታት ድርጅት የሚመራ አጣሪ ኮሚሽን እንዲቋቋምና የማጣራት ስራው እንዲካሄድ ነው። በሌላ በኩል በዚህ የምርመራ ሪፖርት ላይ በዋናነት ስሙ የተጠቀሰው የኤርትራ መንግስት የማስታወቂያ ሚኒስቴር ሚኒስትር የማነ ገብረ መስቀል በትዊተር ገጻቸው ላይ ባሰፈሩት የመንግስታቸው ምላሽ አምነስቲ ኢንተርናሽናል ዛሬ ባወጣው አሳሳች ሪፖርት ኤርትራ ላይ ያቀረበው ተገቢ ያልሆነ ክስ እጅግ የሚያስቆጣና የማይቀበሉት እንደሆነ ተናግረዋል። ሪፖርቱ በአመዛኙ ሱዳን ውስጥ በሚገኘው ሀምዳያት የስደተኞች መጠለያ ውስጥ የሚገኙ ሰላሳ አንድ ሰዎች በሰጡት ቃል ላይ የተመሰረተ ነው። አብዛኛዎቹ በዚህ ካምፕ የሚገኙ የህወሓት ሚሊሻ አባሎች የነበሩ በህዳር ወር በማይካድራ በተፈጸመው ጭፍጨፋና ዘር ማጥፋት ከተሳተፉ በኋላ ወደ ሱዳን የሸሹ መሆናቸው ይታወቃል። ይህ የአምነስቲ ሪፖርት ሙያዊ ካለመሆኑ በተጨማሪ አምነስቲ ክሶቹንም ሆነ የቀረቡትን መረጃዎች ለማጣራት ምንም አይነት ጥረት አለማድረጉን የሚያሳይ ነው። በሚያሳዝን መልኩ አምነስቲ ኢንተርናሽናል በፖለቲካ ተነሳሽነት ኤርትራን የማጠልሸት ጥቃቱ ይህ የመጀመሪያው አይደለም። አምነስቲ በዚህ ጉዳይ ላይ የኤርትራን መልስ ለማካተት ባለመሞከሩ ደግሞ ክስ ሊመሰረትበት ይገባል። አያይዘውም ይህ የፈጠራ የአክሱም ጭፍጨፋ ባለፈው ወር ብቻ ከቅድስት ማርያም ቤተ ክርስቲያን የተካሄደ የኦርቶዶክስ እምነት ተከታዩ ጭፍጨፋ ወደ ቤት ለቤት ጭፍጨፋ መሸጋገሩ ሊታወስ ይገባል ብለዋል። በሌላ በኩል የኢትዮጵያ የውጭ ጉዳይ መስሪያ ቤት ቃል አቀባይ አምባሳደር ዲና ሙፍቲ የኢትዮጵያ መንግስት በዚህ ጉዳይ ላይ ዛሬ መግለጫ ማውጣቱን ጠቅሰው ምላሽ ሰጥተዋል። ይህንኑ በሚመለከት ዛሬ በውጭ ጉዳይ ሚኒስቴር ያወጣነው መግለጫ አለ። የመግለጫው ይዘት በመጀመሪያ ሲጀመር የኢትዮጵያ መንግስት ለሰብአዊ መብት መከበር ትልቅ ትኩረት ይሰጣል። የሰብአዊ መብትን ጥሰት እንዲፈጸም በምንም አይነት በህገ መንግስቱም ሆነ በአሰራር ውስጥ አይፈቀድም። የፈጸሙትን ኃይሎች ወደ ህግ የማቅረብም ኃላፊነትን ይወስዳል። ስለዚህ እንደሚታወቀው የህግ ማስከበር ስራ ሲካሄድበት የነበረ አካባቢ ነው። ብዙ ክፍተቶች የነበሩበት አካባቢ ነው። በርካታ እስረኞች ከአስር ሺህ በላይ የሚሆኑት በነበረው ሀይል እዛ አካባቢ ሲያስተዳድር በነበረው ህገወጥ ሀይል ከእስር ተፈትቶ የተለቀቁበት ሁኔታ ነው የነበረው። ታጣቂ ሀይል የሚንቀሳቀስበት አካባቢ ነው የነበረው። በአጠቃላይ በህግ ማስከበሩ እንቅስቃሴ ውስጥ የተፈጸሙትን ማንኛውንም ህገ መንግስትን የሚጻረሩ ሰብአዊ መብትን የሚጋፉ ጥቃቶችን ለመመርመር ጥቃት ያደረሱትን ሰዎች ደግሞ በህግ ተጠያቂ ለማድረግ መንግስት ይሰራል ነው። በዚህ ደረጃ የኢትዮጵያ አቶርኒ ጀነራል ጠቅላይ አቃቢ ህግ እና የፌዴራል ኮሚሽን እና የሚመለከታቸው ሌሎች አካላትም እዛ አካባቢ አሉ። አስፈላጊውም የማጣራት ስራ ተሰርቶ የተጣራውን ነገር የመተግበር ሙሉ ፍላጎት አለ። ይሁንና እዚህ አምነስቲ ኢንተርናሽናል መረጃ ምንጮች ምንድን ናቸው? እነዚህ መረጃ ምንጮች ምን ያህል ተቀባይነት አላቸው? እነዚህ መረጃ ምንጮችን ግርግር ካለበት ቦታ በርቀት ሆኖ በመከታተል በማኝነት በምስክርነት የቀረቡ ሰዎች እነማን ናቸው? እንዴት ነው የቀረቡት? እነዚህ ሰዎች የሚያቀርቡት ምስክርነት ምን ያህል ክሬዲብል ነው የሚሉት ነገሮች ጥያቄ መግባት አለባቸው የሚል ነው። መግለጫው ላይ ለማንኛውም በማንኛውም በኩል የተፈጸመውን ረ የሰብአዊ መብት ጥቃት በምርመራ በትክክለኛ ምርመራ ነጻ በሆነ ክሪደብል በሆነ ግልጽ በሆነ ምርመራ ተጣርቶ እርምጃ የመውሰድን አቅጣጫ ነው ኢትዮጵያ መንግስት የሚከተለው የሚል መግለጫ ነው ዛሬ ወጣ። ነው ማለት ዚህ መንፈስ ነው የሚሰራው። እንግዲህ አምነስቲም በመጨረሻ የጠየቀው የተባበሩት መንግስታት ድርጅት የምርመራ ቡድን የተካተተበት አጥኒ እንዲገባ እጠይቃለሁ ነው የሚለው ና የኢትዮጵያ መንግስት ምርመራ ሲል ማነው? ምርመራውን የሚያጣራው አሁን ያለውን ነባራዊ ሁኔታ ሲሆን እንደው ለመግለጽ ያህል እዛ አካባቢ የሚንቀሳቀሱ ረድኤት ድርጅቶች ከዚህ ቀደም በፍቃድ እንዲሄዱ ነበር የተደረገው። አሁን ኖቲፋይ በማድረግ ብቻ ሁኔታውን እንደሚሄዱ በማሳወቅ ብቻ እንደሚሄዱ ተፈቅደዋል። ትላልቅ የሚዲያ ተቋማት እዚ አካባቢ አሉ። አንዳንዶቹም የሚያያዩት ያለውን ነገር ሪፖርት ማድረግ ጀምሯል። አክሴሱ በጣም እየሰፋ የሄደበት ሁኔታ ነው ያለው። ስለዚህ የአምነስቲ ኢንተርናሽናል መግለጫ መውጣቱና ለሰብአዊ መብት አምነስቲ ኢንተርናሽናል መሟገቱ ላይ ኢትዮጵያ መንግስት ምንም ችግር የለው። ምንጮቹ መረጃዎቹ፣ አንዳንዶቹም እዛ አካባቢ ካሉት የዚህ የህገ ወጥቶ ቡድን ደጋፊዎች ጋር ከሆኑ ወገኖች ጋር የሚደረገው የሚል ነው። ኢትዮጵያ መንግስት አሁንም የአምነስቲ ኢንተርናሽናል ክሪደብል ነጻ የሆነ መረጃ እንዲያገኝ መጥቶ አባላቶቹን ልኮ እንዲያጣራ ሙሉ በሙሉ ኦፈር ተደርጓል ማለት ነው። ከእነዚህ ከቃለ ምልልሶቹ በተጨማሪ የሳተላይት ምስሎችን መጠቀሙና በዛ በሳተላይት ምስሎቹ ኒው አዲስ የሆነ የመቃብር ቦታን በሳተላይት ኢሜጅ ማንሳቱን ያ የመቃብር ቦታ ደግሞ በጣም ሰፊና ትልቅ እንደሆነ ጠቅሷል። እንደሱ ያሉ መረጃዎችንስ እንዴት ነው አይቀበላቸውም የኢትዮጵያ መንግስት? ወል በዚክል ሁሉንም መረጃ ተጣርቶ አሁን የኢትዮጵያ አቶርኒ እዛ አካባቢ አለ የፌዴራል ፖሊስ ይሄ ጉዳይ የሚመለከትሙት ሌሎች አካላትም አሉ። በአካል አምነስቲም ሆነ ሌሎች የሰብአዊ መብት ተቋማት የረድኤት ተቋማትን ጭምር በአካል ተገኝቶ እዚህ አካባቢ የማጣራት አክሰስ እንዲያገኙ ሙሉ በሙሉ በተፈቀደበት ሁኔታ ይህንን ውጤት መጠባበቅን ይጠይቃል ነው ጥቃቱን ማንም ይሁን የሚፈጽም ማን ከመንግስት ወገን ይሁን ከሌላ ወገን፣ ይሄ በተረጋገጠበት ነጻ በሆነ መንገድ፣ ግልጽ በሆነ መንገድ በተጣራ መንገድ በተረጋገጠበት የኢትዮጵያ መንግስት እርምጃ ከመውሰድ ወደ ኋላ አይልም ነው። ይህ እስከሆነ ድረስ እነዚህ አሁን የተጠቀሱት ነገሮች የሬፕ ኬዞች አሉ። አሁን የምትያቸው የመቃብር ቦታ ይሁን በሳተላይት ኢሜጅ ይህ በሙሉ ይጣራ ነው። ምክንያቱም አሁን አሁን እያየን ያለ ነው። አንዳንዶቹ በጣም ሩቅ ሀገር ያሉ እንደ ቀሳ ውስጥ ጭምር ወጥተው ይህ እዚህ አካባቢ እንዲህ ተደርገናል የሚል ምስክር እየሰጡ ያለበት ሁኔታ ነው ተስተዋለ ያለው እና ይህንን ውዥንብር የተሞላበት አንዳንዶች ሰብአዊ መብትን ፖለቲሳይዝ በሚያደርጉበት ሁኔታ የሚደረገው ነገር መጣራትን ይጠይቃል ነው። ፋርዘር ከተጣራ በኋላ መንግስት እርምጃ ለመውሰድ ወደ ኋላ አይልም ነው። በመግለጫው ላይ ይህን በግልጽ አስቀምጦታል። ሌላው እንግዲህ አምባሳደር የአሜሪካ ድምጽ ቀደም ብሎ ወደ አምስት የሚደርሱ በአክሱም አካባቢ በዚህ ቦታ ላይ ጥቃት የደረሰባቸውን እማኞች አነጋግሮ ሪፖርት አድርጓል። ስለ እነዚህ ስማኞች ምን ይላሉ? ወለንን የእናንተን ሚዲያ ተቋማት ሪፖርቷን በውል አላየሁትም። ወደፊት ስና ያሳብ እንሰጥበታለን። አሁንም እያና ያለ ነው የተፈቀደላቸው ሚዲያ ተቋማት ጭምር፣ ሌሎች የሚመለከታቸው ወገኖች ጉዳዩ ያገባኛል የሚሉት በአካሊምቱ እና ኦሪጂኑ ላይ ኦን ግራውንድ ካሉት የመንግስትም የህብረተሰቡም ተቋማትና ግለሰቦችም ጋር በስፋት ይነጋገሩ ከዛ ነጻ የሆነ ተአማንነት ያለው መረጃ ያምጡ እና በዚህ ላይ መንግስት ክት ያደርጋል የሚለውን ነው በጥቅሉ አስተያየት የሚሰጡ ከአምነስቲ በተጨማሪ የኢትዮጵያ ውስጥ ያሉ የፖለቲካ ፓርቲዎችም አሁን እንደውም የጊዜያዊ አስተዳደሩም የኤርትራ ወታደሮች ትግራይ ውስጥ መኖራቸው የሚያጠያይቅ ነገር አይደለም፣ እና የኢትዮጵያ መንግስት ቁርጠኛ ውሳኔ ያስፈልጋል፣ ሙሉ ለሙሉ ማስወጣት የሚሉ አስተያየትን ይሰጣሉ። ወይ ምንድነው ይሄ ነገር ሲጀመር እዛ አካባቢ የኢትዮጵያ መከላከያ ሰራዊት ቁጥጥር ባልነበረበት ቅድም ያልኳቸው እስረኞች በተፈቱበት እዛ አካባቢ ደግሞ የሚፈለገው ኃይል አካባቢውን በተቆጣጠረበት ወደ ኤርትራም አካባቢ ይሄ ቦታ ድንበር በሆነበት እና ያው ኃይል ደግሞ ወደ ኤርትራ አንድ ሰሞን መድፍ እየተኮሰም የኤርትራንም ኃይል ወደዚህ እንዲገቡ የሚያደርግበት ሁኔታ የነበረበት ነው። በዛ ውስጥ የተፈጸመውን ነገር ማጣራት ይጠይቃል ነው አሁን በዛ ግርግር ውስጥ ማንም የበላይነት ባልያዘበት ሁኔታ የነበረው ነገር ምንም ነገር ሊሆን ይችላል የሚለውን በመላምት ማስቀመጥ የሚቻለው ዞሮ ዞሮ ግን ዋናው ነገር ምንድን ነው? ሶሊድ የሆነ መሰረት ያለው ታማኝነት የሚኖረው መረጃ ለማውጣት ሁሉም እዛ አካባቢ ሄዶ በአካል ማጣራትን የሚጠይቅ ይመስለኛል። በጣም አመሰግናለሁ። አምባሳደር ዲና ለሰጡን ማብራሪያ። ገለልተኛ አካል ተጣርቶ በሚገኘው ውጤት መሰረትም የኢትዮጵያ መንግስት ተገቢውን እርምጃ ይወስዳል ብለዋል። ለአሜሪካ ድምጽ ጽዮን ግርማ ከሲልቨር ስፕሪንግ ሜሪላንድ።